ዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ሁን ባለስልጣን መስሪያ ቤቱ ላይ ተደቅኖ ያለው ወይም በጥቅሎ ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ባሉት ጊዜያቶች ውስጥ ሌላውንም ዓለም እንዲሁ አካቶ የአዋኪ የሆነ ጉዳይ ሚስኢንፎርሜሽንና ዲስኢንፎርሜሽን በሚሉ ዘርፎች የተለያዩ ተሳሳቱ አሳሳች መረጃዎችን በብዙሀን መገናኛ ላይ የማውጣቱ እነዚያን መቆጣጠር ለነዛ ማስተካከያ የመስጠት ፍጥነት እነኝ ሁሉ አዋኪ ጉዳዮች ናቸው። ይህንን ባለስልጣን መስሪያ ቤቱ በምን መልኩ ለመከላከል ወይም ለመቋቋም ጥረት እያደረገ ነው? ምን አይነት አጋዥ ወይም ረዳት ተቋማት አሉ? በርግጥ አሁን እንደዚሁ የተሳሳቱ ኢንፎርሜሽኖችን ለማቃናት የዚሁ ሌላ መረጃ የሚሰጥ አለ በ አምባሳደር ሬድዋን በኩል በእናንተስ በኩል ምን እየተደረገ ነው? በጣም ጥሩ ከመጨረሻ ካልከው ልጀምርና አምባሳደር ሬድዋን ከሚመሩት የመረጃ ፍሰት ሴክሬታሪያት ጋር እኛም ተቀራርበን እንሰራለን። ምክንያቱም መገናኛ ብዙሀኑ ተጠሪነታቸው ለእኛ ስለሆነ እኛ ስለሆን ፈቃድ የምንሰጣቸው በህግም መገናኛ ብዙሀኑን የመቆጣጠር የመገሰጽ የማስተካከል ኃላፊነት የተሰጠውም የኛ ተቋም ስለሆነ ያ ሴክሬታሪያትም ቢሆን መረጃዎቹን ያጠራና የመረጃ ግድፈቶች በተገኙ ጊዜ መስተካከል የሚገባቸውን ነገሮች ማሳሰብ ሲያስፈልግ በእኛ በኩል ነው የሚሆነው፣ ያ ለማገዝ የተቋቋመ ሴክሬታሪያት ስለሆነ ነገር ግን በእኛ በኩል የሞኒተሪንግ ስራ ይሰራል። ሀያ አራት ሰዓት ሰባቱንም ቀናት መረጃን በኤሌክትሮኒክስ ሚዲያዎች ላይ የሚተላለፉ መረጃዎችን መዝግቦ የሚይዝ ማሽን አለን። ከዛ በኋላ ደግሞ በርካታ ባለሙያዎች ናሙናዎች እየወሰዱ ትንታኔዎች ይሰራሉ። ከዛ አዝማሚያዎችን ያመላክታሉ። ግብረ መልስ በየወሩ ሪፖርት እንጽፋለን። ለኤሌክትሮኒክ መገናኛ ብዙሀን ነው አሁን ባለው አዋጅ ቀጥታ በቅርበት እንድንከታተል የሚያስችለን እነሱን ስለሆነ ማለት ነው አዋጁ። ነገር ግን በኤሌክትሮኒክ መገናኛ ብዙሃን ላይ ብቻ አይደለም ችግሩ ያለው። አሁን በጣም እየሰፋ ያለው እንደውም በዚህ በኦንላይኑ ሚዲያ እንዲሁም በጋዜጦችም ጭምር ላይ ስለሆነ ሌላውን ደግሞ በቅሬታ መልክ ዜጎች እንዲያመጡ ቅሬታቸውን ስህተት ነው ብለው የሚያስቡትን ውሸት ነው ብለው የሚያስቡትን መረጃ የተጎዱበትን ይዘው ቅሬታቸውን ይመጣሉ። ቅሬታቸውን እኛ ጋር ይመረመርና ለመገናኛ ብዙሀኑ የማስተካከያ ጥያቄ ይቀርብላቸዋል። በዛው መሰረት ስህተታቸውን ካመኑበት ያስተካክሉት ያደርጋሉ። አለብለዛ ደግሞ ሙያዊ በሆነ መልኩ የሰሩት ነገር ተገቢ እንደሆነ ለማሳመን ከቻሉም መልሰው ለእኛ ያስረዳሉ። ይሄ አሰራር አሁን አጠነከር ነው እንጂ በፊትም እየተሞከረ የነበረ ነው። ግን ይሄ ብቻ አይበቃም። የእኛ ተቋም በአገሪቷ ላይ ያለውን የመረጃ ፍሰት በተለይ ደግሞ የተሳሳቱ መረጃዎችን ሂደት ጠቅላላ ተቆጣጥሮ ይችላል ብለን አንልም። ቀደም ብለን እንዳልከው አንተ አጋዥ የሆኑ ተቋማት አሉ። አሁን የመገናኛ ብዙኃን ምክር ቤት ካውንስል የሚባለው ተቋቁሞ ወደ ስራ እየገባ ነው እና ይሄ ደግሞ መገናኛ ብዙኃኑ እርስ በርስ ቁጥጥርን የሚያደርጉበት መንገድ ስለሆነ ይሄ እየጠነከረ ሲመጣ በጣም ይጠቅማል፣ አጋዥ ነው ብለን እናስባለን። እና አዲሱ ህግም ይሄን ተቋም ማጠናከር የመገናኛ ብዙሀን ባለስልጣን አንዱ ስራውም ጭምር መሆን እንዳለበት ስለሚጠቅስ እኛም ቀደም ብለን ጀምረነዋል። ከካውንስሉ ጋራ ተቀራርበን በጣም እንሰራለን። እነሱ እንዳልኩት የእኛን ስራ በብዙ እያገዙ ይሄዳሉ። የስነ ምግባር ግድፈቶች በዛ መልኩ እየተቀረፉ ይሄዳሉ። ከካውንስሉም በተጨማሪ ሌሎችም በግል ተነሳሽነት ነስተው የመረጃ ማጣራት ስራ ፋክት ቼኪንግ የሚሰሩ አሉ፣ ግለሰቦችም ጭምር ተቋማትም እንደዚሁ። እነዚህ ሁሉ ይረዳሉ። ቶሎ ብሎ ህብረተሰቡን ይሄ መረጃ ስህተት ነው እያሉ ከነገሩት ህብረተሰቡ እውነት ነው ብሎ የተሳሳተውን መረጃ እንዳይወስድ የሚረዳ ስለሆነ በጣም ጠቃሚ ሆኖ አግኝተነዋል። በቅርቡ የወጣ አንድ አመት ገደማ የሚሆነው የጥላቻና ስህተኛ መረጃ አዋጅ አለ። ይሄኛው አዋጅ በየትኛውም ፕላትፎርም ላይ ሶሻል ሚዲያን ጨምሮ የሚወጡ የተሳሳቱ መረጃዎች እንደሚያስጠይቁ ሆን ተብሎ ጥላቻን የሚነዙ ግለሰቦች የሚያስጠይቃቸው መሆኑን ደግሞ ያትታል። ያንን አዋጅ ያወጣው ጠቅላይ አቃቤ ሕግ ነው። ስለዚህ የተሳሳተ መረጃ ጥላቻን፣ ግጭትን የሚነዛ በዛ ሕግ መሰረት የሚጠየቅ ስለሆነ እነዚህ ሁሉ የተለያዩ መንገዶች ተጋግዘው ሲያበቁ ችግሩን ለመቅረፍ ቢያንስ በተወሰነ ደረጃ አድረስ ለማድረግ ይረዳሉ ብዬ አምናለሁ ግን ችግሩ ሰፊ እየሰፋም የመጣ ስለሆነ ያሉት መንገዶች በቂ ናቸው ብዬ አላምንም። እየተጠናከሩ መሄድ አለባቸው። እንደሚያውቁት ከየካቲት ስምንት ቀን ጀምሮ የምርጫ ዘመቻ ይጀምራል ኢትዮጵያ ውስጥ። ለሀገር አቀፍ ዘመቻው በምርጫ ወቅት ደግሞ የተለያዩ ተለይም በማህበራዊ ሚዲያዎች ላይ በርካታ የሆኑ የተሳሳቱ መረጃዎች ሊሰራጩ ይችላሉ። ግለሰቦችንም ሆነ ፓርቲዎችን በሚመለከት ይህን አተመልክተውስ በለዩ የሆነ ቁጥጥር ለማድረግ እቅድ አለ? ስጋታችሁስ ምንድን ነው? ስጋት አለን። ምርጫው ቀድሞን የመጣብን ብለን እንላለን። ለምንድን ነው የዚህ የሚዲያ ሊትራሲ የሚባለው ህብረተሰቡን የስነ ዜጋ አይነት ትምህርት በሚዲያ ላይ ቅርታ ያተኮረ ያስፈልገዋል። ይሄ ሚዲያ ሊትረሲ ስራ ብዙ ሲሰራ ስላልነበር እኛ ሀገር ሚዲያ ሊትረሲ ስራ ተሰርቶ ግንዛቤ ኖሮ መገናኛ ብዙሀን ላይ የሚተላለፉ መረጃዎች እውነት ብቻ እንዳይደሉ ሰው ተገንዝቦ ሲያበቃ የበሰለ ምልከታ ኖሮት እየመዘነ በወንፊት ላይ ያስቀመጠ እህልና ገለባውን እየለየ የሚወስድበትን አይነት እሳቤ እንዲያዳብር ቀደም ብሎ የተደረገ ስለ አይደለ ምርጫው መደረግ ስላለበት በህገ መንግስቱ መሰረት መጥቷል። በተቀረው ጊዜ የተቻለንን ያክል ጥንቃቄ እንዲደረግ ማሳሰቢያዎችን እናደርጋለን። ትምህርቶች በተለይ ለመገናኛ ብዙሃኑ ለመደበኞቹ በጣም ይሰጣሉ። ከውጭ ሀገር ልምዶቹን ሳይቀር ለመቅሰም ሙከራ እናደርጋለን። ይሄን እቅዷለን። ኬንያ ለምሳሌ በሁለት ሺ ሰባት እንደ አውሮፓ አቆጣጠር ባደረጉት ምርጫ መገናኛ ብዙሀኑ ሳይቀር የጎሳ ክፍፍል ነበር እና እነሱም በዛው እንደተሰማሩ እና ከማገዝ ይልቅ ሰላማዊ ነገር ከማምጣት ይልቅ ወደ ግጭት እንዲካሄድ አስተዋጽኦ እንዳደረጉና በአንጻሩ ደግሞ በሁለት ሺ አስራ ሶስት ባደረጉት ምርጫ ከስተታቸው ተምሮ ሲያበቁ የተሻለ አይነት አዘጋገቦች ኃላፊነት የነበረበት አዘጋገቦች ስለነበሩ የተሳካ ሰላማዊ ምርጫ እንደተካሄደ አይተናል። ከዛ የተማርነው ነገር አለና በዛ ውስጥ የነበሩ ያለፉ በሁለቱ ምርጫ ውስጥ ያለፉ አርታያን መጥተው ልምዳቸውን ለእኛ ሀገር ጋዜጠኞች እና አርታያን እንዲያካፍሉ አንዱ ያቀድነው ነገር ይሄ ነው። ሁለተኛ ከምርጫ ቦርድ ጋራ በመስማማት ሌሎችም በምርጫው ሲቃረብ ያው ብዙ የመንግስታ ያልሆኑ አካላትን ፍላጎት አላቸው። መገናኛ ብዙኃን ባለሙያዎችን የምርጫ አዘጋገብን ሊደረጉ የሚገባቸው ጥንቃቄዎችን ላይ ስልጠና የመስጠት እና ከኛ ጋር እየተባበሩ በርካታ ስልጠናዎች ተጀምሯል። አሁን እየተነጋገርን እንኳን እየተሰጡ ያሉ ስልጠናዎች አሉ። ይቀጥላሉ እስከ ምርጫው መዳረሻ ድረስ። የምርጫ ቦርድን ለጋዜጠኞች በምርጫ ወቅት የመዘገብ ፈቃድ የመስጠት ኃላፊነት ያለበት እሱ ነው። ስለዚህ የሚሰጠው በቂ የሆነ ግንዛቤ ላይ እንደደረሱ ካረጋገጠ በኋላ ነው። ከዛም ደግሞ ለሚኖራቸው ግድፈትም አብሮ ተጠያቂ እንደሚሆኑ ጭምር አስገንዝቦ ሲያበቃ የሚሰጣቸው ስለሆነ ይሄንን እየተሰራበት ነው። በእኛ በኩል ከዚህ በኋላ ያለውን የሞኒተሪንግ ስራችንን ሙሉ ለሙሉ ወደ ምርጫው አዘጋገብ ላይ ትኩረት በማድረግ ሳይዘገኝ እንደ በፊቱ ወር ሳንጠብቅ ቶሎ ቶሎ ግብረ መልሶችን በመስጠት የግድፈት አዝማሚያዎች ካሉ፣ በተለይ ደግሞ ቀጣይነት ያላቸው የሆን ተብሎ የተያዙ አቋሞች እና የምርጫው ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ካሉ ከወዲሁ የሪፖርት ጊዜም ሳንጠብቅ ባሉት አማራጮች ሁሉ ከመገናኛ ብዙሀኑ ጋር በመወያየት ለሰላማዊ ምርጫ የበኩላቸውን አስተዋጽኦ እንዲያደርጉ የመጎትጎት ስራ እንሰራለን ብለናል። በዚሁ አጋጣሚ በተለይ ምርጫውን በተመለከተ አሁን አንድ ጥሩ ምሳሌ አንስተዋል። ኬንያ ውስጥ የነበረው ሁላችን እንደምናስታውሰው አሰቃቂ በሆነ መንገድ በርካታ ንጹሀን ህይወቶች አልፈዋል። ከምርጫው ጋር ተያይዞ ባለፈው ወዳኛው ምርጫ እነዛ ሁኔታዎች በአሁኑ ቢቀየረው ካሎት ስጋት አኳያ በተለይ በብዙሀን መገናኛ ውስጥ ተሰማርተው ላሉ በሙያው ዘርፍ ላሉ ጋዜጠኞችም ሆነ ብሮድካስተሮች እንደዚሁም አድማጮች ወይም ተመልካቾች የእርሶ ማሳሰቢያ ወይም ልዩ መልእክት ምን ይሆናል? በየተሳሳቱ መረጃዎች ግጭቶች እንዳይነሱ ሰዎች መረጃዎችን አጣርተው ለይተው እንዲያደምጡ ወይም እንዲያነቡ ወይም እንዲመለከቱ ለማድረግ እኔ ያለኝ ማሳሰቢያ ከትምህርቴም እንዳገኘሁት ነጻ ሚዲያና डेमोक्रेसी बेटा सबोचना चाहो डेमोक्रेसी शरात बाल ጊዜ ነው፣ ሚዲያዎችም ነጻነታቸውን አግኝተው ስራ መስራት የሚችሉት። ስለዚህ ሚዲያዎች ለዲሞክራሲያዊ ስርዓት መፈጠር የራሳቸውን አስተዋጽኦ ማድረግ አለባቸው። ለህዝቡ ብቻ ሲሉ ሳይሆን ለራሳቸውም ሲሉ ጭምር፣ መኖሪያቸው ስለሆነ ዲሞክራሲ። ዲሞክራሲ ደግሞ አንዱ መንገዱና ዋነኛ መገለጫው ተብሎ የሚታሰበው ነጻ ፍትሃዊ የሆነ ምርጫ ነው እና የምርጫውን ነጻ መሆን ፍትሃዊ መሆን የሚያስተጓጉሉ ነገሮችን ከማድረግ መቆጠብ አለባቸው። ከበዛ ወገንተኝነት ተነስተው ሲያበቁ ብዙ ጊዜ ከዛ ነው የሚነሳው። ማንም ያሸንፍ ማንም፣ ሂደቱ ዲሞክራሲያዊ መሆኑ፣ ሂደቱ ነፃ ግልጽ መሆኑ፣ ዜጎች እድል አግኝተው ሳያሳቀቁ ምርጫዎቻቸውን የሚያደርጉበት መሆኑ ላይ ነው መስራት ያለበት። ስለዚህ ሲስተሙን ነው ኢምፕሌስ እንዲሆን መስራት ያለባቸው መገናኛ ብዙሃን እንጂ ይሄ የተራ ጉዳይ ነው። ዛሬ አንዱ ሊያሸንፍ ይችላል፣ ሌላ ጊዜ ሌላው ሊያሸንፍ ይችላል እና አገር እና የዲሞክራሲ ስርአቱ ግን ዘላጭነት የሚኖራቸው እና በጣም አስፈላጊ ጉዳዮች ስለሆኑ በየጊዜው ለሚቀያየር ወደ ስልጣን የሚመጣ እና የሚሄድ አካላት ጋራ ራሳቸውን በትልቁ አቆራኝቶ ሲያበቁ አገርን እና ስርአቱን የሚጎዳ ዜጎችን ለስጋት፣ ለአደጋ የሚዳርጋቸው ነገሮችን ከማድረግ ለዛ አስተዋጽኦ ከማድረግ እንዲቆጠቡ በጣም አስተውሎ ሊያስቡ ይገባል ብዬ እላለሁ። መገናኛ ብዙኃኑ በተለይ መገናኛ ብዙኃን ባለሙያዎቹ ምክንያቱም እነሱ ባለሙያዎች ናቸው። ጋዜጠኞችን ጋዜጠኛ ያደረጋቸው የአንድ ሙያ ባለቤት ስለሆኑ ነው። እና ሙያዊነታቸው መገለጥ የሚገባቸው ደግሞ ሊገለጥበት የሚችለው እድል በእንዲህ ያለ ጊዜ፣ ውድድር ባለበት ጊዜ እንዴት ነው ገለልተኛ ሆኖ ሊቆሙ የሚችሉት? እንዴት ነው ሚዛናዊ የሆኑ ዘገባዎችን መስራት የሚችሉት? በእንዲህ ያለ ሁኔታ ውስጥ ይሄ ማህበራዊ ሚዲያው ላይ ሀሳቡን ከሚያራምደው እና የጋዜጠኝነት ሙያ የለውም ብለን ከምናስበው ሰው መለየታቸውን የሚያሳዩበትም አጋጣሚ ነው ብዬ እላለሁ። ስለዚህ ለመገናኛ ብዙሀኑ የማስተማርም ኃላፊነት አለባቸው። በኃላፊነት የመስራት ብቻ ሳይሆን ለሌሎች የጋዜጠኝነትን ደረጃ የጋዜጠኝነትን ክብር የሚያሳዩበትን አጋጣሚ ጭምር ነው የሚል ነው እኔ ያለኝ ግንዛቤ። በማህበራዊ ዘርፉ ላይ ሀሳባቸውን የሚያራምዱ ዜጎች ይሄ ጥሩ ነው፣ መብት ነው። ሀሳብን በነጻነት መግለጽ በጣም የሚደገፍ ነገር ነው። ግን ኃላፊነትም ከነጻነት ጋር ሁል ጊዜ አብሮ ያለ እጅግም አስፈላጊ የሆነ ነገር ደግሞ እንደሆነ እንዲያስቡት ያስፈልጋል። እና ስሜትን ከሚያነሳሱ እውነት ካልሆኑ መጠየቅ ያለባቸውና እውነት የሆኑ ነገሮች ካሉ መጠየቅ አለባቸው። መጥራት ያለባቸው እና ትክክለኝነት ያለባቸው ነገሮች ካሉ እነሱ መጥራት አለባቸው። በመንግስትም ላይ ቢሆን ጥያቄ መነሳት ካለበት አለበት፣ ግን በእውነተኛ መረጃዎች እና ማስረጃዎች ላይ ተመስርቶ እንጂ ባሉባልታ እንዲሁ በመሰለኝ ነገር ላይ ተመስርቶ እንዳይሆን፣ ይሄንን ጥንቃቄ እንዲያደርጉ እጅግ አድርጌ አሳስባለሁ። ይሄ ምርጫ ጥሩ እድል ነው። የዲሞክራሲን ስርዓት በእውነት ለመገንባት እርምጃ የምንሄድበት አንድ ጥሩ አጋጣሚ ነው ብዬ ስለማስብ፣ እንደ ዜጎች በርቀትም ያለን የትውልድ ኢትዮጵያውያኖችም ጭምር ለሀገራችን በዚህ ሀገር ላለን ዜጎችም ጭምር በማሰብ ጥንቃቄ የተደረገበትን መረጃዎች እንዲያራምዱ እንጂ የተፈበረኩ ውሸት የሆኑ ከተለያዩ ፍላጎቶች የሚነሱ ያልተፈተሹ ያልተፈተኑ ቢፈተሹ ደግሞ እውነተኛነታቸውን ሊረጋገጥ የማይችል መረጃዎችን ከማዘዋወር እንዲቆጠቡ ላሳስብ ወዳለሁ። በተለይም ነጻ ፕሬስ የዲሞክራሲ አንዱ የማዕዘን ድንጋይ ነው፣ ዋነኛው መሰረቱ ነው፣ ምሰሶ ነው። እርሶም የተቀመጡበት የዚህ በኃላፊነት የሚመሩት የኢትዮጵያ መገናኛ ብዙኃን ባለስልጣን ትልቅ ኃላፊነት ይሄ ነው የዲሞክራሲ ድልድይ መዘርጊያ ወይም ምሰሶ ማቆሚያ ነው። ዲሞክራሲ ደግሞ ስስ መሆኑን በ2020 በተካሄደው የዩናይትድ ስቴትስ ባደጉ ሀገሮች ውስጥ እንኳን የዚህ አይነት ቀውስ ምን ያህል እንደሚፈጠርና በቀላሉ ዲሞክራሲያዊነት ወደ አምባገነናዊነት ልመሻገር ቅርብ እንደሆነ አለም ተመልክቷል ተረድቷል ይህንን አስመልክቶ ምን ያህል ጥንቃቄ በተሞላበት የዲሞክራሲ መሰረት ድንጋይ ኢትዮጵያ ውስጥ መሰረት ለመጣል በእርሶ በኩል እቅዶች አሉ የወደፊት ተስፋውስ ለባለሥልጣን መስሪያ ቤቱም ሆነ በኢትዮጵያ ውስጥ ዲሞክራሲ ተገንብቶ ለማየት ያለት ተስፋና ምኞት ምንድን ነው? እኔ በመንግስት በኩል በጣም ብዙ ሰዎች የሚስማሙበት በእነዚህ አመታት በእነዚህ ሁለት ተኩል ወይም አንተ እንዳልከው ወደ ሶስት በተቃረበ አመታት ብዙ ክፍተት ታይቷል። ብዙ ፍላጎት ታይቷል። እውነተኛ ዲሞክራሲ እንዲገነባ እኛም ጋር ፍላጎቱ አለ። ምልክቶችም ታይተዋል። የሀሳብ ብዝሃነት እንዲኖር በእውነት ማለት ነው። የሀሳብ ብዝሃነት እንዲኖር መንግስትን የሚተቹ በእውነት ላይ ተመስርተው በሙያነት ላይ ተመስርተው ሚዲያዎች ምንም አይነት ቅሬታ ሲቀርብባቸው አትመለከትም። ጠቅላይ ሚኒስትሩን ጀምሮ የአሰራራቸውን፣ የካቢኔያቸውን፣ የፖሊሲያቸውን ጉዳዮችን የመተቸት መብት የተጠበቀ ነው። አሁን ምንም እሱን አይደለም እኛ የምንጠይቀው ለምሳሌ መገናኛ ብዙኃኑን እንጠይቃለን ስንል፣ ለምን ይህን ሀሳብ አልክ፣ ለምን መንግስትን ተቸ፣ ለምን ያኛውን ደገፍክ ልንል አንችልም፣ መነሻም የለንም። እኛ የምንጠይቀው ህዝብንና ህዝብን የሚያጋጭ ነገር ሰርተሃል ወይ፣ የዘገብከው ነገር እውነት ነው ወይ እሬታ ቀርቦበታል ይሄንን አብራራ። ለየትኛው ሚዲያ የመንግስትንም ሚዲያ ጨምሮ። ስለዚህ ይሄንን ስናደርግ በጣም አስፈላጊ መሆኑ የሀሳብ ብዝሃነቱ፣ የሀሳብ በነፃነት መንሸራሸሩ፣ የሁሉም ሀሳቦች ድል ማግኘታቸው በጣም አስፈላጊ እንደሆነ ስላመንን ነው ለዲሞክራሲ ስርዓት ግንባታ ከመንግስት ፈል የጀመረ ነው። ፖሊሲውን ብትመለከት ህጉን ብትመለከት ይህን የሚያበረታታ በጣም ከፈት ያለ ከነበሩት ቀይደው የሚይዙ ከነበሩት ከልካይ የነበሩ ህግና ፖሊሲዎች በእጅጉ ክፍተትን ያሳየ ድፍረትን ያሳየ ማዕቀፎች እንዲኖሩ እንዲመጡ መደረጉ በትልቅ በመንግስት በኩል ትልቅ ድፍረት ነው። ተገቢ ነገር ነው። መበረታታት ያለበት ነገር ነው። ሌሎቻችን አስፈጻሚዎቹ ደግሞ ያንን የተሰጠውን ነገር በእውነት ወስደን ስናበቃ በውስጣችን ለውጥን የማድረግ በአሰራራችን ለውጥን የማድረግ በየዘርፋችን ደግሞ ኢንዱስትሪዎቹን የመደገፍ ዜጎች እምነት እንዲኖራቸውና ለእነሱም ሀሳብ እድል እንዳለ ትክክለኛ እውነተኛ የሆነ ሀሳብ ችግር እንዳይደለ፣ ግን ደግሞ ከማይረባን ከማይጠቅመን ነገር ደግሞ የራቀን መሄድ እንዳለብን። ዴሞክራሲ ማለት ነጻነት ማለት ደግሞ ልቅ የሆነ ምንም የማያስጠይቅ ሁሉ የፈለገውን ነገር ጎጂም ቢሆን እየተነሳ የሚልበት እንዳይደለ ደግሞ እየተገነዘብን እየበሰልን መሄድ አለብን። አሁን በዲሞክራሲ ባህል ውስጥ ብዙ አልኖርም። በእውነተኛ ዲሞክራሲ ባህል ውስጥ ስላልኖርን አላዳበር ነው እንዳልከው። ኖርንበት አመታት፣ ሁለት ሶስት መቶ አመታት፣ አራት መቶ አመታት አስቆጠርን የሚሉትም ጭምር እየገጠማቸው ያለ ችግር እያየን ስለሆነ በቅጡ ካልያዝነው ነው ሊበላሽ የሚችል ነገር ነው። ልክ ቶሎ እንደሚበላሽ አይነት ምግብ። ምግብ በጣም ጥሩ ነገር ነው፣ ለጤና ይጠቅማል። ነገር ግን በቅጡ ካልተያዘ ደግሞ ተበላሽቶ ለጤናም አደጋ ሊሆን የሚችሉ አይነት አሉ ይበከሉና ስለዚህ ብክለትን የሚያመጣው አንዱ በመረጃ ዝውውር ውስጥ የሐሰተኝነትና መጥፎ ከሆኑ ፍላጎቶች እየተነሱ ሕዝብን የሚጎዳ ነገር ማድረግ ስለሆነ በስመ ዲሞክራሲ የማይረቡንን ነገሮች እንዳናደርግ እድሎቻችንን እንዳናበላሽና ወደኋላ እንዳንሄድ በጣም ጥንቃቄ ማድረግ አለብን። እንደ ብልጥ ሰዎች ከሌሎች አገራትም ጉዞ ከገጠማቸው እንቅፋቶች ከዛ እንዴት እየወጡ እንደሄዱ ጭምር እያየን ከዛ እየተማርን በጎ በጎውን እየወሰድን መሄድ አለብን ብዬ ላለሁ። በጣም አመሰግናለሁ ካሳ ዶክተር ጌታቸው ድንቁ የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ ስለተሰጠኝ እድል።